You're with SBS Radio. Find more great stories in your language at sbs.com.au. This is the SBS Radio podcast. This is safara Safara Memrea Marija, Australia, Annonar, Hunatu Chinna, Tarikoch, SBS, Amarinya. የነዋሪዎች ቁጥር እያነሰ በመሄዱ ሳቢያ የገጠሪቱ አውስትሬሊያ ራሷን ችራ ለመቆም በመፍጨርጨር ላይ ሳለች ባለፈው ዓመት ሙሉ በሙሉ በሚያሰኝ መልኩ አዲስ መጤዎች የሰፈሩት ሜልበርንና ሲድኒ ነው። የአውስትሬሊያ መንግስት አዲስ መጤዎች ለአራት ዓመታት በገጠር አካባቢ እንዲቆዩ ለቋሚ ነዋሪነት የሚያበቃ አዲስ የመሻገሪያ መንገዶችን እነሆኝ እያለ ነው። ፋርቫዲን ዳለሪ ለሰፈራ ሕይወት አዲስ አይደለም። ኢራን ውስጥ አናሳ ሃይማኖት የሆነው የባሃይ ሃይማኖት ተከታይ በመሆኑ ሳቢያ በደረሰበት ብርቱ መድሎ፣ ከኢራን ወደ ህንድ ተሻግሮ ሰፍሯል። ህንድ ውስጥ የመንግስት ለውጥ በመካሄዱም የኢራን ፓስፖርቱን አጥቷል። ከዚያም ከህንድ ወደ ሜልበርን መጥቷል። ዳለሪ ላለፉት ሰላሳ ዓመታት መኖሪያውን አድርጎ ያለው ታውንስቪል ነው። ታውንስቪል ውስጥ የዝንቅ ባህላዊ ማዕከልን በመምራት በከተማይቱ ውስጥ የሚከናወኑትን አመታዊ ፌስቲቫልንም ያዘጋጃል። በዚያን ወቅት ሰዎች ታውንስቪል የአውስትሬሊያ የዘረኝነት መዲናናት ባይነበሩ፣ ይሁንና ያ እኔን አላስጨንቀኝም ስለምን እኔ ከመጣሁበት ስፍራ ከዚህ የባሰ ብርቱ የዘረኝነት መድሎ ገጥሞኝ አልፍ ያለሁና ስለሆነም ለእኔ ያ አዲስ ተሞክሮ ነበር በዓለም ላይ ፈልጎ ማግኘት የሚቻለው አንዱ መልካም ሰዎችን ነው ከእነሱ ጋር ወዳጅነትን ማፍራትና በሂደትም ተቀባይነትን ማግኘት ይቻላል ብሏል የገጠሪቱ አውስትራሊያ አርባ ፐርሰንት ያህል የአገሪቱ ምጣኔ ሀብት ምንጭ ስትሆን ከሦስት አንድ ሠራተኞችም ተቀጥረው ይሰሩባታል። መጠነ ስፋቷም በሁሉም ከተሞች በሲድኒ፣ ሜልበርን፣ ብሪስበን፣ ፐርስ አድላይድና ካምብራ ዙሪያ ያሉትን አካባቢዎች ያካትታል። እንዲያም ሆኖ ግና የነዋሪዎቹ ቁጥር በየጊዜው እያነሰ ነው። የምዕራብ አውስትሬሊያው ገበሬ ስቲዋርት ማካልፓይን በ2010 ከፐርዝ 263 ኪሎ ሜትሮች ርቀት ላይ በምትገኘውና የነዋሪዎቿ ቁጥር እያነሰ የሄደችውን የዳልዋሊኑ ዋሊኑ ነዋሪዎች ቁጥር ለማሳደግ እቅድ ነደፈ። ከዓመታት በኋላም የእንግሊዝኛ ቋንቋና የመኖሪያ ቤቶችን ችግሮች በማቀለል የዳልዋሊኑ ነዋሪዎችን ቁጥር ማሳደግ ችሏል። ከ2011 የሕዝብ ቆጠራ በኋላ ሥራ ለማግኘት እምብዛም ፉክክር ወደማይታይባቸው የገጠር አካባቢዎች የሚሰፍሩ ሰዎች ቁጥር እየጨመረ መጥቷል። በዚያው ዓመት 61.3 ፐርሰንት መጤዎች ከተሞች አካባቢ ሲሰፍሩ 78 ፐርሰንት ባህርማዶ የተወለዱቱ ገጠር አካባቢ በጉልበት ሥራ ላይ ተሰማርተው ይገኙ ነበር። የናይጄሪያ ተወላጁ ሱራጅ አቢዳዮ ኦፓቶኩን ምንም እንኳ በተፈጥሮ ሳይንስ ከማኳሪ ዩኒቨርሲቲ ቢመረቅም አምስት የቤተሰብ አባላቱን ለማስተዳደር የሚያስችል የረጋ ሥራ ሲድኒ ውስጥ ማግኘት አልቻለም። ይሁንና ኦፓቶኩን ወደ ገጠር ወጣ ብሎ በመጀመሪያ የሥራ ማመልከቻው የሥጋ ምርት ተቋጣርነት ሥራን ማግኘት ችሏል። በሌላ በኩል የአውስትሬሊያ ብሔራዊ ዩኒቨርሲቲ የ35 ዓመታት ዳታን ተመርኩዞ 60 ፐርሰንት ያህሉ መጤዎች ከአምስት ዓመታት ቆይታ በኋላ ከተወሰኑ የገጠር አካባቢዎች ወደ ትላልቅ ከተሞች ሄደው እንደሚሰፍሩ አመልክቷል። ይሁንና ፋርቫዲን ዳላሪ አሉታዊ የሚዲያ ሽፋንና አግላይነትን በመተው ስኬታማ ዝንቅነትን መፍጠር ከተቻለ ከገጠር ወደ ከተማ ፍልሰቱን በመግታት ከከተማ ወደ ገጠር ሰፋሪዎችን ለማማለል እንደሚቻል ሲገልጥ፣ አመኔታ በስርዓቱ ተማመናለሁ፣ ማኅበረሰብ ላይ አመኔታን ማሳደር። አውስትራሊያውያንን በማንነታቸው መቀበልና ግንኙነትን መፍጠር ያን በማድረግ በወዳጅነትና አጋዥ እጆች ተጨባብጠን ብቅ ማለት ካልቻል፣ የሚዲያ ሽፋን ፍርሃት ያሳደረባቸው ሰዎች ወደ እኛ መጥተው ሁላችንንም አያቅፉንም ብሏል። የገጠሪቱን አውስትራሊያ ማኅበረሰባት ገጥሟቸው ያሉትን ተግዳሮቶች ለመመልከት በእውነተኛ ታሪክ ላይ ተመስርቶ ተካታይነት ያለውን የቴሌቪዥን ዝግጅት ረቡዕ ኦክቶበር 9 ከምሽቱ 8 ሰዓት ተኩል በኤስቢኤስ ቴሌቪዥን ይመልከቱ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። want to hear more stories like this Subscribe to our regular podcasts on iTunes.